The Voice of America. ፕሬዚደንት ባራክ ኦባማ በዲሞክራቲክ ፓርቲ ጉባኤ ትላንት ባሰሙት ንግግር የሪፑብሊካን ፓርቲ እጩ ተወዳዳሪ ዶናልድ ትራምፕን በተደጋጋሚ ነቅፈዋል። ፕሬዚዳንቱ በተጨማሪ ዶናልድ ትራምፕ ጎጠኛ እና መሪ ለመሆን ብቁ ያልሆኑ ሰዎችን በማስፈራራት የሚያምኑ በስራቸው ትጉህ ያልሆኑ ሰው ናቸው ሲሉ ገልጸዋቸዋል። ፕሬዝዳንቱ ይህን በተናገሩበት ወቅት የጉባኤው ተሳታፊዎች ሂለሪ ክሊንተን ኦባማን የምትተክናት በማለት ጭወታቸውን አሰምተዋል። በፕሬዚዳንት ባራክ ኦባማ የተመራው የዲሞክራቲክ ፓርቲው ባለከባድ ሚዛን ተናጋሪዎች ናቸው የተባሉት ምሽቱን አድምቀውት ዘልቀዋል። ባልደረባችን ሶራ ሀለኬ በስፍራው ይገኛል። ሶራ፣ በፕሬዚዳንት ባራክ ኦባማ ነው ይበልጡን የብዙዎችን ትኩረት የሳበው። እስኪ ከምሽቱ ዋና ዋና ንግግሮች ጠቅለል አድርገህ አሳየን። አሉላ የትላንትናው ምሽት የተለያየ መልክ ነበረው። ዛሬ በሂለሪ ክሊንተን እጩነትን በመቀበል የምጠናቀቀው የዴሞክራቶች የጠቅላላ ስብሰባ ትላንት ሌላ መልክ ነበረው፣ እንዳልኩኝ ፕሬዚዳንት ኦባማን ጨምሮ ሌሎች ተናጋሪዎች የነበሩበት። ለምሳሌ ምክትላቸው ጆ ባይደን፣ የሂለሪ ክሊንተን ምክትል የታጩት ቲም ኬን፣ ሌሎች የመከላከያ ሚኒስትር የነበሩ ሊዮ ፐኔታም ነበሩበት። ሁሉም የተናገሩት የሂለሪ ክሊንተንን ልምድ በማሞገስ የስራ አክባሪነታቸውን በማወደስ ነው። ገና ስማቸው ሲጠራና ለንግግር ሲዘጋጁ ጭብጨባና ሞገሳ ያልተለያቸው ኦባማ ተተኪያቸው ሊሆኑ የምችሉትን ሂለሪ ክሊንተንን በማሞጋገስ የተቀናቃኛቸውን ዶናልድ ትራምፕን ደግሞ ነበር የተናገሩት እንዲህ በማለት፣ እርሳቸው እያደረጉ ያሉት መፈክር ማሰማትና ፍርሃት ማንገስ ብቻ ነው። የቻሉትን ያህል ሰው በፍራቻ እንዲዋጥ ካደረጉ ለመመረጥ የሚያበቃቸውን ድምጽ አገኛለሁ ብለው ነው የሚያምኑት። ያ ደግሞ የዶናልድ ትራምፕ ያልሆነ ቁማር ሌላ ኪሳራ ነው። የሚከስሩበትም ምክንያት እቅዳቸው የአሜሪካን ሕዝብ ለኪሳራና ለእጦት የሚዳርግ በመሆኑ ነው። ሂለሪ ክሊንተን የአሜሪካን የወደፊት እድል መውሰን የሚችሉ ሰው መሆናቸው ነው የተናገሩት ፕሬዚዳንት ኦባማ በዚህ ዓመት በዚህ ምርጫ በፍርሃትና ጥርጣሬ የተሞላ አስተሳሰብን ውድቅ በማድረግ አብራችሁን ትሰለፉት ዘንድ ጥሪ ላቀርበው ወዳለሁ እናም በምትኩ የምንታወቅበትን የላቀ ማንነታችንን በማጎናጸፍ አሁንም በዚህ ታላቅ ሀገር ቃል ኪዳን የምናምን መሆናችንን ለዓለም በሚያሳይ ውሳኔ ሂላሪ ክሊንተንን ቀጣዩ ፕሬዝዳንታችን አድርጋችሁ ትመርጡ ዘንድ እንዳቀርባለሁ። ሰራ እንግዲህ ቀደም ብለህ እንዳሰማህን ፕሬዚዳንት ባራክ ኦባማ ሂላሪ ክሊንተንን መደገፍ ብቻ ሳይሆን ተቀናቃኛቸው ዶናልድ ትራምፕ የቱን ያህል ለአሜሪካ የማይበጁ መሆናቸውን ያሳዩበትን ንግግር ተናግረዋል። በተመሳሳይ ቀደም ብለህ ስማቸውን ያነሳኸው ምክትላቸው ጆ ባይደንም እንዲሁ ጠንከር ያለ አስተያየት ሰጥተዋል። እንግዲህ እሳቸው ያሉት አሜሪካ የራሳቸውን ጥቅም بمياسك البروس ووج اج موادك ينلباتهم بملناو بقى اسم أمريكا واست لرأسه تكمسيلك ف fulfillment ዓለምን ለማተራመስ የተነሳ ማጓራት ጥንካሬ የሚመስለው ሰው ነው። እኛ አሜሪካውያን ይህን ፈጽሞ ልንፈቅድ አንችልም። ሂለሪ ክሊንተን ለምክትል ፕሬዚዳንትነት ያጫዋቸው የሚኒሶታ ተወላጅ እና የስፓኒሽ ቋንቋን አቀላጥፎ የሚናገሩት ቲም ኬን ደግሞ ሂለሪ ክሊንተንን አመስግነው ስለ ትራምፕ ያላቸውን እንዲህ በማለት ገልጸዋል። ይችን ታላቅ አገራችንን ለአፈቅቤ ባዶ የተስፋ ቃል ለሚያንጋጋ ጉረኛ ልናስረክብ አይገባም። ቴምኬን እንደ ጆ ባይደን ሁሉ ቀደም ብለህ እንዳሰማህን ዶናልድ ትራምፕን የሂላሪ ክሊንተንን ተቀናቃኝ ክፉኛ በመተቸት ነው የተናገሩት። ታዲያ በዚህ ብቻ አላበቃም። ምሽቱ ፕሬዚዳንት ባራክ ኦባማ ብዙውን በአዳራሹ የነበሩትንም ሆነ በቴሌቪዥን መስኮት የሚከታተለውን አሜሪካዊ በስሜት የያዘ ንግግር አሰምተዋል። ምናልባት ከሳቸው ንግግር ሌሎች ልታነሳቸው ለአድማጮች ልናጋ ልንጋራ የምንችላቸው ሀሳቦች ይኖር ይሆን? በጣም ብዙ ናቸው። ፕሬዚዳንት ኦባማ በጣም ሀይለኛ ንግግር ነው ያደረጉት። በተለይም ስለ አሜሪካ የወደፊት ዕጣ ሲናገሩ የወደፊቱን አንፈራም፣ መልክ እናስይዘዋለን፣ እንደመጣው እንቀበላለን፣ አንድነታችን ጥንካሬያችን ነው በማለት ነው አስምሮ የተናገሩት እንዲህ በማለት አሉላነገን በስጋት ተቆራምደን መጠበቅ አይደለም ስራችን ነጋችንን ማሳመር ማበጀት እንጂ እንደ አንድ ህዝብም ከተናጠል ይልቅ በአብሮነታችን ጥንካሬ እንጎናጸፋለን። ሂለሪ ክሊንተን የምትረዳ እና የምታምነው ይህንን ነው። ይህች ጠንካራ ታጋይ፣ ይህች መሪ፣ ይህች እናት፣ ይህች የሴት አርበኛ፣ ይህን ለመሰለች አሜሪካ ቀጣይነት ነው የምትታገለው። የትናንትናው ምሽት ቀደም ብለህ እንደገለጽከው ሶራ፣ በርካታ ተናጋሪዎች በሞቀ ስሜት ተከታታዩን ወይም በቴሌቪዥን ምስሉን የሚከታተለውን ሆነ በአዳራሹ የነበረውን የጉባኤውን ተሳታፊ የያዘ ንግግር ያሰሙበት ነው። ታዲያ ከዚህ ሁሉ ጎልቶ የተሰማ ምናልባትም ወደ መቋጫው ያመራ የፕሬዚዳንት ባራክ ኦባማ አንድ ታላቅ ንግግር ነበር። በሱ ላይ ምናልባትም የተሳታፊዎችን ስሜትም የማየት እድል ከነበረ ንግግራቸውን የመጨረሻ ቃል ታስታውሰንና የዛሬ ምሽት የሚኖሩትን ርዕሰ ጉዳዮች ታስታ በጣም ኃይለኛ ንግግር የነበረውና የብዙ ሺ ሰዎችን ቀልብ የሳበው ንግግር ይሄ ነበር። ከዚህ ቀደም ማንም ወንድም ሆነ ሴት፣ እኔ አይደለሁም ቢል አይደለም፣ ማንም ይህችን አገር ለመምራት የሂላሪን ያህል ብቃት ኖሮት አያውቅም። ሶራ እንግዲህ ይሄ የትላንትናው ምሽት ዝግጅት የሚመስልበትን ከተናጋሪዎቹ ጎላ ጎላ ያሉትን ያነሳህበት የምሽቱን ጥይት የተመለከተ ክፍል ነው። ታዲያ ዛሬ ማምሻውን ምን ይጠብቃል? የመጨረሻው ቀን ሴናተር ሂላሪ ክሊንተን የፓርቲያቸው እጩነታቸውን የሚቀበሉበት ምሽት ነው። ዋና ዋናዎቹ ነገሮች አስታውሰህን ብንሰናበት። እንግዲህ እንዳልከው ዛሬ ነው የምጠናቀቀው። ዴሞክራቶች የጠቅላላ ስብሰባቸው ዛሬ ይጠናቀቃል። አንድነታችን፣ ጥንካሬያችን በምል መሪ ስር ሲሰባሰቡ ነበሩ ለአራት ቀናት። ቼልሲ ክሊንተን የሂለሪ ክሊንተን ልጅ ናቸው፣ እናታቸውን ለንግግር ይጋብዛሉ። ሂለሪ ክሊንተን የፓርቲያቸውን ሹመት ይቀበላሉ። ሌሎች ተናጋሪዎች ይቀጥላሉ። ለምሳሌ የሴት መብት ተከራካሪዎች እንግዲህ አሉላ፣ ይሄን ይመስላል የዛሬው ዝግጅት። መልካም ስራ። ወደ ኋላ ላይ ሰዓት ከተገኘ በሌላ ዝግጅት፣ በተለይ ደግሞ የብሔራዊ ዴሞክራሲያዊ ተቋሙ የሚያካሄደውን ስነ ስርዓት የተመለከተ ሰዓት እንደ በቃን እናገኘሃለን። በነገው ሽት ምሽት የማጠቃለያውን ዝግጅት እናገኛለን። ለአሁኑ አመሰግናለሁ። መልካም ምሽት። መልካም ምሽት ለሁላችን አመሰግናለሁ አሉላ።